ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ጽዮን ግርማ ነኝ። ለዛሬ ያሰናዳናቸውን ዝግጅቶች ይዘን ከመስታወት አረጋው ጋር አብረናችሁ እንቆያለን። ሰላም፣ እንደምናመሻችሁ። በዛሬው ምሽት ዝግጅታችንን እናስተዋውቃችሁ። የብሔራዊ አደጋ ስጋት አመራር ኮሚሽን በግጭት ምክንያት የተፈናቀሉ ሰዎችን ሙሉ ለሙሉ ወደ ቀያቸው የመመለስ ስራ እየተሰራ መሆኑን ገለጸ። በአጠቃላይ ወደ ቀያቸው የተመለሱ በተፈጠረው ሰላምና መረጋጋት እንዲሁም የህዝብ ለህዝብ ግንኙነት ስራ በመሰራቱ ወደ ቀያቸው ተመልሰዋል። የኮሚሽኑ የህዝብ ግንኙነትና የኮሚኒኬሽን ዳይሬክተር አቶ ደበበ ዘውዴ ናቸው፣ ይዘናቸዋል። በሌላው የምሽቱ ዝግጅታችን የአማራ ዲሞክራሲያዊ ፓርቲ አዴፓ ማዕከላዊ ኮሚቴ አባላት ምርጫን የተመለከተ አስተያየት ይዘናል። ከጠበቅነው በላይ ነው። ዲሞክራቲክ ነው። በጣም አስተዋይ ህዝብ ተካፋይ ነበረ። ድርጅቱ ፍጹም ለውጥ በሚፈልጉ ኃይሎች እየተሞላ መጥቷል። መድረኩም እንዳያችሁት የሚወደውን አፕሪሴት አድርጎ የሚጠላውን ደግሞ በካርዱም በልብጹም ባያችሁት መንገድ ያጠናቀቀ ጉባኤ ነው የነበረውና የካንሰር ህመምተኛ ህጻናትን በማከም ላይ የሚሰራው አስላን የተባለ ግብረ ሰናይ ድርጅት የተመለከተም ዘገባ አለን። ህጻናቶቹ ካንሰር ለምሳሌ የአይን ካንሰር አዋቂ ላይ ኮመን አይደለም፣ ህጻን ላይ በጣም ኮመን ነው። ኪድኒ ካንሰር አዋቂ ላይ በጣም ኮመን አይደለም፣ ህጻን ላይ በጣም ኮመን ነው። ያው ሊኪሚያ የደም ካንሰር እና የአጥንት ካንሰር ህጻናቶች ላይ የበለጠ ኮመን ነው፣ ግን ለትሪትመንት በጣም ሪስፖንድ ያደርጋል። እሱ ነው የሚያጓጓው ነገር። የአስላን ፕሮጀክት የቦርድ አባል ዶክተር መስከረም አስረሳሀይ ናቸው። ይዘናቸዋል። ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ጋቢና ቪኦኤ ስ ፕሮስ ወደ መጀመሪያው ዘገባችን ነው የምናልፈው። የብሔራዊ አደጋ ስጋት አመራር ኮሚሽን በግጭት ምክንያት የተፈናቀሉ ሰዎችን ሙሉ ለሙሉ ወደ ቀያቸው የመመለስ ስራ እየተሰራ መሆኑን ገለጸ። አብዛኛዎቹ ወደ ቀያቸው መመለሳቸውንም አስታውቋል። በተፈጥሮ አደጋ ድርቅ ምክንያት የሚረዱ ዜጎችም ሰባት ነጥብ ስምንት ሚሊዮን እንደሆኑ ጥቆማ ሰጥቷል። የቤንሻንጉል ተፈናቃዮችን ለመርዳት መንቀሳቀሱንም አስታውቋል። ጽዮን ግርማ የኮሚሽኑን የሕዝብ ግንኙነትና ኮሚኒኬሽን ዳይሬክተር አቶ ደበበ ዘውዴን አነጋግራ ተከታዩን ዘገባ አጠናክራለች። ባለፈው ሳምንት በቤንሻንጉል ጉሙዝ ክልል በተፈጠረ ግጭትና ጥቃት የተፈናቀሉ ሰዎች ቁጥር 91348 መድረሱን የሀገር ውስጥ መገናኛ ብዙሃን የብሔራዊ አደጋ ስጋት አመራር ኮሚሽንን ጠቅሰው በማህበራዊ ሚዲያ ገጻቸው ላይ በትላንትናው ዕለት ዘገባ አቅርበው ነበር። በዚሁ ዘገባ ላይ ከኮሚሽኑ ተገኘ በተባለው መረጃ መሰረት በአሁኑ ወቅት በመላ ሀገሪቱ በሰው ሰራሽና በተፈጥሮ አደጋ ምክንያት ከስምንት ሚሊየን በላይ ዜጎች ጉዳት የደረሰባቸው መሆኑን እና እነርሱን ለመደገፍ ደግሞ ከስድስት ሚሊየን ብር በላይ ያስፈልጋል መባሉም ተገልጿል። ይህንኑ መነሻ አድርገን የኮሚሽኑን የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር አቶ ደበበ ዘውዴን ማብራሪያ እንዲሰጡን ጠይቀናቸው ነበር። ስምንት ሚሊየን ተጎጂ የት አካባቢ እንደሆነም እንዲያ? አብራሩ ጠይቂያቸው ነበር። በተፈናቃይ ደረጃ በቅድሚያ በምዕራብ ጉጂና በጌዴኦ አካባቢ የተፈናቀሉት በቁጥር የሚታወቁ ናቸው። አሁን ያልሽ በጣም የገነነ ቁጥር ነው። በምዕራብ ጉጂ አንድ መቶ ሰማንያ ስምንት ሺህ ሰባት መቶ አርባ ሰባት እንዲሁም በጌዴኦ ዞን ስምንት መቶ ስልሳ ሺህ ሀምሳ ስድስት ናቸው። እነዚህ በአጠቃላይ በተሰራው የሰላም ደህንነትና ጸጥታ እንዲሁም የሕዝብ ለሕዝብ ስራዎች በአጠቃላይ ወደ ቤታቸው ወደ ቀያቸው የተመለሱ ናቸው። ሌላው ደግሞ በሶማሌ ክልል የደረሰው ግጭት ነው። እዛም በደረሰ ግጭት ሀምሳ ሁለት ሺ የሚጠጉ ወገኖች በጅቲጋ እንዲሁም በባቢሌና ጭናግሰን ሰላሳ ሶስት ሺ በቀብሪ ዳሀር አንድ ሺ የሚሆኑቱ ናቸው በቁጥር ደረጃ። ከዚያም በኋላ ባለው በተፈጠረው ሌላ ግጭት ከቡራዩም ቢሆን ከአስር ሺ ያላነሱ ሰዎች ናቸው ተፈናቅለው አሁን ወደ ቀያቸው የተመለሱት። እነዚህ ሶስት ቦታ ያሉት ተፈናቃዮች አሁን የነገርኩት ቁጥር በአጠቃላይ ወደ ቀያቸው የተመለሱ በተፈጠረው ሰላምና መረጋጋት፣ እንዲሁም የህዝብ ለህዝብ ግንኙነት ስራ በመሰራቱ ወደ ቀያቸው ተመልሰዋል። ሌላው አሁን በቅርቡ የተከሰተው የቤንሻንጉል ጉሙዙ ነው። በቤንሻንጉል ጉሙዝ የኦሮሚያ ብሔራዊ ክልላዊ መንግስት አደጋ ስጋት ስራ አመራር ኮሚሽን ለእኛ በላከልን ደብዳቤ የተገለጸው አስራ ስድስት ሺ ሰማንያ ሁለት እማባወራዎች ወይም ደግሞ ዘጠና አንድ ሺ ሶስት መቶ አርባ ስምንት ወገኖች በተፈጠረው ግጭት ቀደም ሲል ይኖሩበት ከነበሩበት ቀያቸው ተፈናቅለዋል። እነዚህም ሰዎች በአሁኑ ጊዜ በምስራቅ ወለጋና በምዕራብ ወለጋ ዞን ውስጥ በሚገኙ አስር ወረዳዎች ውስጥ የሚገኙና የተጠለሉ ናቸው። ታዲያ ስምንት ሚሊዮን በተፈጥሮና በሰው ሰራሽ አደጋ ተፈናቅሏል የሚለው ዘገባ ከየት መጣ? ስምንት ሚሊዮን ምናልባት በአሁኑ ሰዓት እንግዲህ በኢትዮጵያ ውስጥ ከፍተኛው አደጋ እኛ የምናውቀው ድርቅና ጎርፍ ነው። በድርቅ አሁን እስከ ታህሳስ ድረስ የሚረዱ ሰባት ነጥብ ስምንት ሚሊዮን ወገኖች አሉ። እነዚህን ደምሮ ካልሆነ በስተቀረ ቅድም በዝርዝር የነገርኩሽ ነው። እነዚህ እንግዲህ አሁን በተፈጠረው ግጭት ያለው ቅድም እንደገለጽኩልሽ ነው። ሌላው ግን በድርቅ ሰባት ነጥብ ስምንት ሚሊዮን ሕዝብ በተረጅነት የዕለት ምግብ የሚቀርብላቸው ናቸው። አቶ ደበበ ግን በመላው ዓለም የሚገኙ በሀገራቸው ውስጥ ሆነው የሚፈናቀሉ ሰዎችን ቁጥር ተከታትሎ የሚመዘግበውና ጄኔቫ የሚገኘው አይዲኤምሲ የተባለ ተቋም አንድ ነጥብ አራት ሚሊዮን የሀገር ውስጥ ተፈናቃዮች መኖራቸውን እና ይሄ ደግሞ አደጋ አለው ብሎ ነበረ ከሁለት ሳምንት በፊት ባወጣው። ስለዚህ አሁን በግጭቶች ምክንያት የተፈናቀሉ ሰዎች ቁጥር በአጠቃላይ ምን ያህል ነው በሀገር ውስጥ? ይሄን ቅድም የገለጽኩልሽ ነው። በአሁን ሰዓት ያለው በግጭት የተፈናቀሉት ዘጠና አንድ ሺ ሶስት መቶ አርባ ስምንት ናቸው። ሌላው ቅን ቅድም እንደ ገለጽኩልሽ በጌዴኦና በምዕራብ ጉጂ የነበሩት ተፈናቃዮች ሙሉ በሙሉ በሚባል ደረጃ ወደ ቀያቸው ተመልሰዋል። አንድ ይሄ ነው። ሁለተኛ በኢትዮጵያ ሶማሌ ክልል በጅጅጋ፣ በባቢሌ፣ በጭናክሰን እንዲሁም ቀብሪ ዳሀር ያሉቱ ቅድም በቁጥር የገለጽኩልሽ እነሱም ወደ ቀያቸው ተመልሰዋል። ይህም በመስራት ሂደት አንድ የአካባቢውን ሰላምና ጸጥታ የማስጠበቅ እንዲሁም ማህበራዊ መሰረቶችን ጠብቆ ማህበራዊ መሰረቶች ስንል ባህላዊ ጉዳዮችን በማካተት የሃይማኖት አባቶች፣ አባገዳዎች እንዲሁም ሌሎች የሚመለከታቸው ክፍሎች በተደረገው ርብርብ እና በተገኘው ቀናም ምላሽ ሰዎቹ ወደ ቀያቸው ተመልሰዋል። በአሁኑ ሰዓት በኢትዮጵያ ውስጥ በግጭት ምክንያት የተፈናቀለው ሕዝብ ዘጠና አንድ ሺህ ሶስት መቶ አርባ ስምንት ነው። እነዚህ ቅድም እንደገለጽኩልሽ በምስራቅ ወለጋና በምዕራብ ወለጋ ዞን አስር ወረዳዎች ላይ ተጠልለው የሚገኙ ናቸው። አቶ ደበበ፣ ይሄ ነገር ግን ለምሳሌ አሁን የቡራዩ የቅርብ ጊዜ ሙሉ ለሙሉ አልተመለሱም እንዳሉ ይናገራሉ። የጂጂጋም ቢሆን ሶማሌ ክልል የተፈናቀሉ በአዳማ በባሌ ባሉ ቦታዎች ላይ እንዳሉ ተፈናቃዮች፣ ከቤንሻንጉል ጉምዞ የተፈናቀሉ ደግሞ የአማራ ተወላጆች አማራ ክልል ላይ እንደሚገኙ እኛ ራሳችን በቅርብ ባለፈው ሳምንት ሪፖርተሮቻችን ዘገባ ሲያቀርቡልን ነበር። ከነ ከየመጠለያ ጣቢያዎቹ እነሱስ ይሄ በመጠለያ ጣቢያ እኮ ያሉ አሉ። ቀደም ሲል የተፈናቀሉቱ አሁንም ድጋፍ እየተደረገላቸው ያሉ አሉ። ማለት ያልተመለሱ። ከዚያ ውጭ ግን አሁን እኔ የምነግርሽ በግጭት ምክንያት ጌዴኦና ምዕራብ ጉጂ እንዲሁም በቡራዩ ያሉቱም እዚህ በአዲስ አበባ በአስራ ስድስት ጣቢያዎች ላይ በወጣት ማዕከላትና በትምህርት ቤት ተጠለው የነበሩቱ ተመልሰዋል። በተፈጠረው ሰላምና እና መረጋጋት እንዲሁም በተሰራው የህዝብ ለህዝብ ግንኙነት አንዱ ይሄ ነው። ሌላው ግን ቀደም ሲል ከኢትዮጵያ ሶማሌ ክልል የተፈናቀሉት በየጣቢያው ያሉ አሉ፣ በየጣቢያው ድጋፍ የሚደረግላቸው አሉ። እነዚህም ቢሆን በቀጣይ በሚሰራ የህዝብ ለህዝብ ግኝነት የሚመለሱ ሆነው ድጋፉ ግን እየተደረገላቸው እንዳለ ነው የምንገልጽልሽ። ስድስት ቢሊየን ብር ያስፈልጋለ፣ ተጎጆዎች የሚልም አንብቤ ያለሁኝና እና እርሶ ሰጡት ተብሎ ነው። ለማን ነው ይሄ ገንዘብ ታዲያ የሚያስፈልገው? ይሄ ስድስት ቢሊየን ብር እኔ ያልኩት የለም፣ ለማንም አልነገ ይህን ያልኩት የለም። የምገልጽልሽ ነገር ከዚያ ውጭ ግን ተጎጂዎች አሁን እንግዲህ በኢትዮጵያ ውስጥ የሚታወቁ አደጋዎች ድርቅና ጎርፍ ናቸው። ይህን መሰረት በማድረግ በሚጠና ጥናት ጥናት ነው እንግዲህ በኢትዮጵያ በዓመት ሁለት ጊዜ የመኸር እና የበልግ ግምገማ አለ። በእነዚህ ጥናቶች ላይ የተለያዩ አካላት ተሳትፈው የሚገኝ ውጤት አለ። ያን ውጤት መሰረት በማድረግ የሚታቀድ እቅድ አለ። ስለዚህ አቶ ደበበ እንደሚሉት አብዛኞቹ ተፈናቃዮች ወደ ቀያቸው መመለሳቸውን ነው በአሁኑ ሰዓት እርዳታ ለሚያስፈልጋቸው ከዘጠና አንድ ሺ በላይ የቤንሻንጉል ጉምዝ ተፈናቃዮች ደግሞ እርዳታ ለማድረስ ኮሚሽኑ እየሰራ መሆኑን ገልጸዋል። በተጨማሪም ሰዎች ሲፈናቀሉ ከአካባቢው ማህበረሰብና ከህዝብ ድጋፍ እንደሚደረግም ጠቁመዋል። በሌላ በኩል በካማሺ ሸካና ከፋ ዞኖች የተከሰቱ ግጭቶች ከቁጥጥር ውጭ ከመሆናቸው በፊት መንግስት እርምጃ እንዲወስድ የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ዶክተር አዲሱ ገብረ እግዚአብሔር ዛሬ ሀዋሳ ከተማ ውስጥ ለሀገር ውስጥ መገናኛ ብዙሀን በሰጡት መግለጫ አስታውቀዋል። ከቤንሻንጉል ጉሙዝ ክልል የተፈናቀሉ ነዋሪዎችን ጨምሮ ከተለያዩ አካባቢዎች የተፈናቀሉ ነዋሪዎችን ስናነጋግር ችግር ላይ መሆናቸውንና መንግስት አስፈላጊውን እርዳታ እንዲያደርግላቸው መጠየቃቸውን በተደጋጋሚ መዘገባችን አይዘነጋም። አሁንም በተለያዩ ቦታዎች ተፈናቅለው እንደሚገኙ የሚናገሩ ነዋሪዎችን አነጋግረን በሌላ ዘገባ ተመልሰን እንመጣበታለን። ለአሜሪካ ድምፅ ጽዮን ግርማ፣ ዋሽንግተን ዲሲ። ወደሚቀጥለው ዘገባችን የምናልፈው በአስራ ሁለተኛው የአማራ ዲሞክራሲያዊ ፓርቲ አዴፓ ድርጅታዊ ጉባኤ ላይ የተገኘው የማዕከላዊ ኮሚቴ አባላት ምርጫ ፍጹም ዲሞክራሲያዊ እንደነበር በድምጽና ያለ ድምጽ የተሳታፊ ጉባኤተኞች ገለጹ። ተመራጭ የኮሚቴ አባላትም ወደፊት ሊገጥማቸው የሚችለውን ጥሩና መጥፎ አጋጣሚዎችን አስተያየት ሰጪዎቹ ሰንዝረዋል። አስቴር ምስጋናው ዝርዝሩን ይዛለች። ኮሎኔል ደመቀ ዘውዴ የወልቃይት ማንነት አጠያቂ ኮሚቴ ሰብሳቢ ናቸው። በአስራ ሁለተኛው የአማራ ዲሞክራሲያዊ ፓርቲ ጉባኤ ላይ ተሳታፊ ነበሩ። መድረኩ እንዴት ነበር አልኳቸው። መድረኩ በጣም እጅግ ከጠበቅነው በላይ ነው። ስለች ዲሞክራቲክ ነው። ሰውን በጣም አስተዋይ ህዝብ ተካፋይ ነበረ። የሚያቀርበው ሀሳብም ከስሜት ነጻ የሆነ በጣም ከጠባብነት ነጻ የሆነ አማራዊ የሆነ አተሳሰብ ያለው በዚህ ክልል የምኖረው ህዝብ መብት የሚያረጋግጥ አመለካከት፣ ሀሳቦች ሲራመዱ ነበሩ እና መጨረሻውም የተሻለ ነገር ውጤትም አይተናል። እጅግ የተሻለ አቅም ያላቸው ናቸው ብዬ ነው አስበው። ለምን ከምሁራኖች አሉ፣ ከወጣቶች አሉ ክስ ሴቶች አሉ ከነበሩ ማዕከላዊ ኮሚቴ ነባሮችም ያካተተ ነው እና እነዚህ ደግሞ ብቻ ፆታዊና እድሜን ብቻ ሳይሆን ብቃትም ማዕከል አድርጎ ያካተተ ነው። የተሻለ ውጤት ይኖረዋል፣ ስራ መስራት ይችላሉ ነው የማስበው። ሌላው አስተያየት የሰጡት የኢህአዴግ ስራ አስፈጻሚ አባል ሆነው የተመረጡት ዶክተር አምባቸው መኮንን ናቸው። ድርጅቱ ፍጹም ለውጥ በሚፈልጉ ኃይሎች እየተሞላ መጥቷል። መድረኩም እንዳያችሁት የሚወደውን አፕሪሴት አድርጎ የሚጠላውን ደግሞ በካርዱም በንብፁም ባያችሁት መንገድ ያጠናቀቀ ጉባኤ ነው የነበረውና እንጃ ከዚህ በላይ እንዴት ድርጅት መፍጠር እንዳለብን አላውቅም። ለጊዜው አሁን ባለ ሁኔታ በእጅ ወሳኝ ነው። በሄደ ደግሞ በተግባር እየተለካ እናየዋለን። ያው ሲመችን እንቀጥልበታለን። ሳይመችን ደግሞ ያው ጉልበትና አቅም እየፈጠር ነው ሌላ መንገድ ደግሞ እንሄዳለን። ፍትሐዊና ዲሞክራሲያዊ ነው በተባለው ምርጫ የተመረጡ አዲሶቹ አመራሮች ጥሩም መጥፎም አጋጣሚዎች ከፊታቸው እንዳለ ኮሎኔል ደመቀ ይናገራሉ። ይህን ህዝብ በትክክለኛ ከመሩት እጅግ ብዙ አጋዥ ያላቸው ነው። ከህፃን እስከ አዛውንት፣ ከሴት እስከ ወንድ ከጎናቸው ሊቆም ይችላል የአማራ ህዝብ እና ይህን ትልቅ አቅም ነው። ይህን ሊጠቀሙበት ከቻሉ ሊገጥማቸው የሚችለው ችግር አሁን ከወሰን ጋር ከማንነት ጥያቄ ጋር ይህንን ጉዳይ በአቋም ጠንክረው ካልያዙት አሁን ተቀብለውታል እንደ ድርጅት ጥያቄው የማንነት ጥያቄውም የወሰን ጥያቄውም የመላ አማራ ጥያቄ ስለሆነ የመላ ድርጅቱ ጥያቄ እንደሆነ በአቋም በጉባኤ ተወስኗል። እሱን ለማስተግበር እነሱ አንድ አቋም ከያዙ ህዝቡ ከጎናቸው ይሆናል። የሚኖረው ችግር ካለ ደግሞ ከህዝብ ጋር ሆነው ሊፈቱት ይችላሉ ብዬ ነው የማስበው። አቶ ቹቹ ያለባቸው ሌላው አስተያየት ሰጭ ናቸው። በአዲሶቹ አመራሮች ላይ ተስፋና ስጋታቸውን እንዲህ ነበር ያስቀመጡት። ድርጅቱ ከተጠቀመበት ህዝቡ አይኑን ተክሎበታል። እንዲህ አይነት የሚጨነቀ ህዝብ ማግኘት ደግሞ በራሱ ጸጋ ነው። ይህ ትልቁ የባህዴን ተስፋን የሚል እምነት አለኝ። በአመራርም ቢሆን በጣም በብዙ መልኩ የተሻለ አመራር አሁን አብንቷል። ቢያንስ ሰው የሚሰማቸው የማይጠላቸው፣ ቢያንስ አያምጡብን የማይላቸው እነዚህ እነዚህን ስላደረገ አዲስ አመራር መምጣት፣ ህዝቡም ለሱ ያለው አመለካከት እየጨመረ መምጣቱ በጣም ትልቅ ጸጋ ነው ለባህዴን። ይህ ጥሩ ነገር ነው። ነገ ህዝብን ለማንቀሳቀስ ወደ ተግባር ለመግባት ትልቅ ጉልበት የሆነዋለ ባዕዴን። ከዛ በላይ ግን ፈተና ይታየኛል ባዕዴን ውስጥ። አሁን በቀጣይ አንዱ የመጀመሪያው ፈተና የሚሆነው የባዕዴን ምክንያቱ ያልቅበታል ከሁን በኋላ። እስካሁን ይነስም ይብዛም እንዲያደረገን ህወሓት ነው ለበረከት ብዙ ምክንያቶች ነበሩ። አሁን አለቀ። አሁን ምንም አመከኘት አይቻልም። እንግዲህ ይህን የአማራ ክልል አዳነው ነው ግድልው ባዕዴን ነው። ከሌ እንዲያደረገኝ ህወሓት እንዲህ ብሎ የሌላ ሰው አመራር መጥቶ እየመራኝ የሚለው አጀንዳ አለቀ። ይሄ ድርጅቱን በከፍተኛ ደረጃ ያገልጠዋል፣ ለህዝቡ ማለት ነው። ሌላው ከባድ ፈተና የሚሆነው የህዝቡ ጥያቄዎች እስካሁን አልተነኩም። የአማራ ህዝብ ጥያቄዎች ደግሞ ቀላል አይደሉም፣ ደግሞ ቀላል አይደሉም። የማንነት ጥያቄ አለ፣ የኢትዮ ሱዳን ድንበር ጉዳይ አለ። በጣም ተወሳስቧል፣ አስቸጋሪ ነው። እንዲሁ የመልካም አስተዳደሩ የልማቱ የምኑታዩና እነዚህ ወሳኝ ወሳኝ ጥያቄዎች እንዲሁ በቀላል የሚፈቷል እዛ በላይ አሁን የመጣው አመራር አብዛኛው ሰው እነዚያን መላቀቅ እንጂ የጠላቸውን ሰዎች ወደዚህ የመጡት ሰዎች ሲሄል ለመሸከምን ያህል ብቁ ይሆናሉ። በእርግጥ እርሾ አሉ የተሻሉ ልጆችም ገብተዋል። በዚህ በኩልም የሚመጣ ክፍተት ነው። አዲስ አበባ ከፍተኛ ነዋሪ የአማራ ህዝብ ነው። በዚህ በኩል ጥቅም አለኝ የሚል ጥያቄ አለው አማራ። ይህን ጥቅሙን እንዲያስከብርለት የአማራ ህዝብ ይፈልጋል አዲስ አበባ ላይ። አዲስ አበባ የማንም አይደለችም፣ በእኛ እምነት የመላ ኢትዮጵያ ህዝብ ናት። ግን የእኔ የሚል አካል ከመጣ አማራ ወደ ስራው መግባት አይቀርም፣ ጥያቄ ማንሳት አይቀርም። ይህንን አስተካክሎ የማሄድ ጉዳይ የባአዴን ፈተ እና የባአዴን ፈተናው ብዙ በማዕከላዊ ኮሚቴ አባልነት ከተመረጡት ውስጥ ባለፉት ጊዜያት በድርጅት ውስጥ በሚያደርጉት የውስጥ ትግል የልማት አደናቃፊ ናቸው ተብለው ተባረውና ታስረው የነበሩት ብርጋዴል ጀኔራል አሳምነው ጽጌ፣ አቶ መላኩ ፋንታ፣ አቶ ሻምበል ከበደ፣ አቶ ግዛት አብዬ እና አቶ ዮሐንስ በዋያለው ይገኙበታል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር h አስቴር ምስጋናውን፣ ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በኢትዮጵያ ሁለት መቶ የካንሰር ህመምተኛ ህጻናትን በማከም ላይ የሚሰራው አስላን የተሰኘ የግብረሰናይ ድርጅት የተመሰረተበትን አምስተኛ ዓመት በዋሽንግተን ዲሲ ቅዳሜ ምሽት አክብሯል። በምሽቱ በዩናይትድ ስቴትስ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የህክምና ባለሙያዎችን ጨምሮ የህጻናት በዩናይትድ ስቴትስ የሚኖሩ የውጭ ሀገራት ህክምና ባለሙያዎችም ባለሀብቶችም ተገኝተው ነበር። በኢትዮጵያ ለተጀመረው ህክምና ይውል ዘንድም ዓመታዊ የገቢ ማሰባሰቢያ ዝግጅትም አድርገው ነበር። መስታወት አራጋው በስፍራው ተገኝታ ተከታዩን ዘገባ አሰናድታለች። በምሽቱ ስለ አስላን ፕሮጀክት ጠቃሚነት ከተነገሩት ቀንጭበን ነበር ያሰማናችሁ። ሜሪ ሉዊስ ኮህንና ና ባለቤታቸው እንዲሁም ዶክተር አዚዛ ሻድ በተባሉ አሜሪካውያን ከስምንት ዓመታት በፊት የተጀመረ የበጎ ፈቃደኝነት እቅድ ነበር። አስላም ፕሮጀክት አሁን ስራውን ከጀመረ አምስት ዓመታት አስቆጥሯል። የአስላም ፕሮጀክት በየአመቱ ለህክምና የሚውል የገንዘብ ማሰባሰቢያ መድረክ በማዘጋጀት የህጻናቱን ህክምና ቀጣይነት እንዲኖረው ጥረት ያደርጋል። ዘንድሮ ለአምስተኛ ጊዜ የተዘጋጀው የገቢ ማሰባሰቢያ ምሽት በዋሽንግተን ዲሲ ቅዳሜ ምሽት ተካሂዶ ነበር። በዚህ ምሽት በዩናይትድ ስቴትስ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የህክምና ባለሙያዎችን ጨምሮ የውጭ ሀገር የህክምና ያዎች ተገኝተው ነበር። ዶክተር መስከረም አስረሳኝ በአስላም ፕሮጀክት የህክምና ክፍል አባል ናቸው። የገቢ ማሰባሰቢያ ምሽቱን በተመለከተ እና በአጠቃላይ ፕሮጀክቱ በኢትዮጵያ የሚሰራቸውን ስራዎች አብራርተውልናል። ትልቁ ነገር ምንድን ነው? ቻይልድሁድ ካንሰር በጊዜ ከተገኘ ህክምና ከተደረገ በጣም ይድናሉ። እንደ አዋቂ ካንሰር አይደለም። ሶ ያ ነው በጣም የሚያጓጓ ኦፖርቹኒቲውን ለመጠቀምና ትሪትመንቱን አክሰስ አድርጎ ህጻናቶቹን ለማዳል እስካሁን ድረስ አራት ሐኪሞችን በፒዲያትሪክ ሶንኮሎጂ ትሬን አድርገናል። የሚቀጥል ነው። ሁለቱ ጥቁር አንበሳ ናቸው፣ ሁለቱ ጅማ ናቸው። አንዷንዷም ኬንያ ጨርሳ ሄዳለች። ጥሩ እየሄደልን ነው። ትልቁ ችግር ኪሞ ነው። ኪሞ በመንግስት ብቻ ነው መግባት የሚችለው። ስለዚህ በዚህ ምሽት አሁን ገንዘብ ለማሰባሰብ እየተሰባሰባቸው ታዳሚዎቹ እነማን ናቸው? የተለያየ ግሩፕ ነው። በአብዛኛዎቹ ሀኪሞች ናቸው። ከዛ ደግሞ በጎ ነገር ለማድረግ የሚፈልጉ አሁን የሀገራችን ሰዎችም ሞር ፓርቲስ ቤት እያደረጉ ነው። ከዛ በፊት በአብዛኛው አሜሪካኖቹ ናቸው። ይህን ፕሮግራም የጀመሩትም ጓደኛ ማቾች ሲሰሩም የነበረው ስለዚህ የኛ ሀገር ሰዎች የእኛን ህዝብ የራሳችንን ወገን ለመርዳት ነው ትልቁ ጎል የኛ ሀገር ሪፈራል ሆስፒታል ጥቁር አንበሳ ነው። ስለዚህ ይሄ ፔዲያትሪክስ ኦንኮሎጂ ዩኒቱም የተደረገው ጥቁር አንበሳ ውስጥ ነው፣ እዛ ነው የተጀመረው። ከዛ ሁለተኛው ሴንተራችን ጅማ ዩኒቨርሲቲ ሆስፒታል ነው። አሁን ደግሞ ሴንት ፖል፣ ከዛ ፌሎውሺፕ መግባት ሬዲ የሆኑ ነው ጆይን ሊያደርጉ። ስለዚህ በአብዛኛው በሽተኛው ያለው ጥቁር አንበሳ ነው። ነገር ዛሬ ይሞታል እንጂ ልጅ በጸበል ልሞክራለሁ እንጂ ተመልሼ እዚህ ውስጥ ያመጭ አላሳክመም ብዬ ልሄድ ስል ሲስተር አስቴር ልጇም እንደዚህ የእሷም አሳክመ ያዳነች ና በአንቺ መንገድ ነው ያለሁት በዚህ ቦታን ያለፍኩት ብላ ፍቅርት ቁጭ አርቃ ስት ነግረኝ ግን የእሷን አዳምጡት እውነት ሚድናል እንዴ ብዬ እንደሷን ማሳከም ጀመርኩ። አሁን በዚህ ሰዓት ልጄ መድኃኒት ከጨረሰ አንድ ወር ከስምንት የሁለት አመት ከአስር ነበረ የጀመረ ሕክምናው ሲጀምረው አሁን የሰባት አመት ልጅ ሆነዋል። ለዛሬ እዚህ ያበቃሁት ከእግዚአብሔር ጋር እንደሆነ እኔም እንደሷ ለሌሎቹ ተስፋ እየሰጠውኝ እየመካኩኝ እየነገርኩኝ እና ለአሁን ላሉ ታካሚዎች ተስፋ አዲስ የሚያደርግላቸው ያለው ወይ ደግሞ አዝላን የሚያደርግ ያለው ስራ ማንም አያደርገው። ካንሰር ያለ ልጆች እድሜያቸው እንደ ማጠቃለያ በጣም ከትንሽ እድሜ ጀምሮ በቃ ብሬን ካንሰር ከህፃንነት ጀምሮ እስከ ኦል ኤጅስ ነው። ግን የሚገርመው ነገር እንደ አዳልት ሳይሆን የህፃናቶቹ ካንሰር፣ ለምሳሌ የአይን ካንሰር አዋቂ ላይ ኮመን አይደለም፣ ህፃን ላይ በጣም ኮመን ነው። ኪድኒ ካንሰር አዋቂ ላይ በጣም ኮመን አይደለም፣ ህፃን ላይ በጣም ኮመን ነው። ያው ሉኪሚያ፣ የደም ካንሰር እና የአጥንት ካንሰር ህፃናቶች ላይ የበለጠ ኮመን ነው። ግን ለትሪትመንት በጣም ሪስፖንድ ያደርጋል። እሱ ነው የሚያጓጓው ነገር እና ይተረፋል። ተታከሙ፣ ይድናሉ። ልጆቹ በጣም ብዙ ትሪትመንት ጨርሰው ወደ ቤት የሄዱ ልጆች አሉ። ብዙ ሰው ከገጠር ነው የሚመጣው ከየክፍለ ሀገሩ ነው። በጣም ይጨነቃሉ። የልጆቹ መታመም ብቻ ሳይሆን የሚበሉት የለም፣ ወላጆቹ የሚለብሱት የለም፣ የሚተኙበት የለም። ስለዚህ አንዳንዴ ፍረስትሬት አድርገው ልጆቹን ሆስፒታል ውስጥ ጥለው ይጠፋሉ። ስለዚህ ህፃኑ ካንሰር ብቻ ሳይሆን የእናት አባት ፍቅሩን ከቤተሰብ መለየቱ ራሱ ጭንቀት ነው። አሁን እሱን ለማስቀረት ነው ሳይኮሶሻል ሰፖርት የምንለው። ኢትዮጵያ ውስጥ ያለ ኤንጂኦ ታኮ ይባላል ሲስተር ኤንጂኦ መሆኑ ነው። እሱም ነው በጣም ሰው እንዲረዳ የምፈልገው እዛ አገር ምክንያቱም ያስፈልጋቸዋል። ልጆቹን ጥለውብን እንዳይሄዱ ነው። አንዳንዴ ደግሞ ልጆቹን ሰርቀው ይሄዳሉ ከሆስፒታል ውስጥ። ለምን ስምስት ወር ሆኗል እርሻ ትቶ ነው የመጣው سيكون مجرد مجرد مجرد القانون مجرد مجرد ازي مجرد مجرد مجرد مجرد በምሽቱ በፈቃደኝነት የተበረከቱ የስዕል ስራዎችና ሌሎችም ስጦታዎች ለሽያጭ ቀርበው ነበር። አስላም ፕሮጀክት ለህሙማኑ ህክምና ከመስጠት በተጨማሪ ከዩናይትድ ስቴትስ የበጎ ፈቃድ የህክምና ባለሙያዎች ጋር የሙያ እውቀት ልውውጥም በየጊዜው እንዲደረግ መንገዶችን እንደሚያመቻች ዶክተር መስከረም ገልጸውልናል። ትልቁ አደራ የምለው ነገር ምንድን ነው? በጣም ብዙ እርዳታ ይፈለጋል። መታከም የሚገባቸው ልጆች በጣም ብዙ ናቸው ችግሩ በጣም ትልቅ ነው ግን ኤፌክቲቭሊ መታከም ይችላል መዳን ይችላል ኮስቱ በጣም ትንሽ ነው ከአዳልት ካንሰር ጋር ሲወዳደር ሰው ያጓጓል እድሉን ለመጠቀምና ብዙ ህጻናትን ለማትረፍ ስለዚህ እጅግ በጣም እርዳታ ያስፈልጋል የእያንዳንዱ ሰው አዋርነስ ገንዘብ ብቻ መሆን የለበትም ኢትዮጵያ ውስጥ ምሳ ሰርቶ ለማህበር ለእድር ለማህበር የሚደረገውን አይነት ምግብ እዛ አምጥቶ ሲያበሉ አይቻሉ። ሰዎች ዛሬ ገብርኤል ነው ግን ሰፈሩ እስከምናበላ ህጻናቶቹንና ቤተሰቦቻቸውን እናብላ ብለው ምሳ መጥተው ያበላሉ። ልብስ ይሰጣሉ። በቃ ብዙ ነው እርዳታው የሚያስፈልገውና ና በተገኘው አጋጣሚ ሁሉ ሰው ሁሉ ቢረዳ እጅግ በጣም መመኘው ነገር መፈልገውም ነገር ያሉ ለእኔ በሁለት የህክምና ማዕከሎች ከሁለት መቶ በላይ የካንሰር ህመምተኛ ህጻናትን በመርዳት ላይ የሚገኘው አስላን ፕሮጀክት በቀጣይ አመታት በተለያዩ የኢትዮጵያ ክልሎች የህክምና ማዕከሎችን ለማስፋፋትና ኢትዮጵያውያን የህክምና ባለሙያዎችን በህጻናት ካንሰር ህክምና ላይ የበለጠ ለማሰልጠን እቅድ እንዳላቸው በገቢ ማሰባሰቢያው ምሽት ተገልጿል። የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። አሁን ደግሞ ወደ ተከታዩ ዘገባችን እናልፋለን። ዓለም አቀፍ ትብብር ለኢትዮጵያውያን መብት ወይም ግሎባል አልያንስ ከቡራዩ ለተፈናቀሉ ዜጎች ያሰባሰበውን ከ13 ሚሊዮን ብር ለተፈናቃዮቹ ለገሰ የድርጅቱ መሪ አርቲስት አማኝ በየነ ኢትዮጵያውያን ለኢትዮጵያውያን መቆማቸው የታየበት ነው ብለዋል። መለስካቸው አመሃ ዝርዝሩን ይዟል። ዓለም አቀፍ ትብብር ለኢትዮጵያውያን መብት ወይም ግሎባል አላያንስ ፎር ዘ ራይትስ ኦፍ ኢትዮጵያንስ የተሰኘ ግብረ ሰናይ ድርጅት በቅርቡ በቡራዩ ከተማ ተፈጥሮ በነበረው ግጭት ለተጎዱ ኢትዮጵያውያን ከ13 ሚሊዮን ብር በላይ ከኢትዮጵያ ውጭ ከሚኖሩ ወገኖች ማሰባሰቡን ገለጸ። የድርጅቱ መስራች እውቁ የኪነ ጥበብ ሰውና አክቲቪስት አቶ ታማኝ በየነ እንዲሁም በሀገር ውስጥ ለዚሁ ተግባር ከተቋቋመው ኮሚቴ ጋር ሆኖ በሰጠው ጋዜጣዊ መግለጫ ይህንን ገንዘብ ለማሰባሰብ ብዙ እንዳልተሰራ አስታውሶ ይህንን ብሎ ነበረም። ኢትዮጵያዊነት መውደቅ አለመውደቁን የምናሳይበት ደቂቃ ነው በሚል ስሜት በውጭ የሚኖረውን ኢትዮጵያዊ ጥሪ አድርጌ ነበር። እስከዛሬ በውጭ ያለው ኢትዮጵያዊ እንደዚህ በልህ ተነሳስቷቸው አላቅም። በጣም በአፋጣኝ በሆነ ሁኔታ ምላሽን ሰጥቷል። ያ ምላሽ እኛ የምናስበውን ይህንን የጉራጅና አካባቢ ችግር ይፈታል አይደለም፣ ወገን እንዳላቸው ግን አሳይቷል። ኢትዮጵያውያን ወገኖች ከኋላቸው እንዳሉ ይሄ ነው። ያም ሆኖ አሁን የተገኘው ገንዘብ ምን ያህል እንደሆነም ይፋ አድርገዋል። አንዘጋው የእርዳታውን እንትን አሁን ግን የሚያሳየኝ አራት መቶ ሰማኒያ ስድስት ሺህ ሰባት መቶ ሰማኒያ ሦስት የአሜሪካን ዶላር ተሰብስቧል። ይሄ በውጭ በምኖሩ ኢትዮጵያኖች የመጀመሪያው ነው። ከዚህ በላይ ግን መሆን እንደሚችል ይሄኛውን ፕሮጀክት በማሳካት የተሻለ ነገር መስራት እንደሚችል አምናለሁ። ህብረተሰቡን በተለያየ ምክንያት እንደ ኢሳት አይነቶችን ሚዲያዎች ለማቋቋምና ተቋቁሞን ስምንት ዓመት እንዲጓዝ በመላው ዓለም ስዘዋወር የህብረተሰቡን ስሜት አይቸዋለሁ። ሰርተን ካሳየ ነው መርዳት የሚችል አቅም ያለው ጥሩ ልብ ያለው ኢትዮጵያ ነው በውጭ ያለውና ከዚህ የተሻለ እናደርጋለን። ይህ አሁን የተገኘው ገንዘብም ሆነ ወደፊት የሚገኘው ገንዘብ ለቡራዩ ተጎጂዎች ጊዜያዊ ችግር መፍቻና ማቋቋሚያ የሆን ዘንድ በኮሚቴው ቁጥጥር ስር ሆኖ ልዩ የባንክ ሂሳብ መከፈቱም ተገልጸዋል። ገንዘቡን በመንግስት ወገን የሚቆጣጠረውም የብሔራዊ የአደጋ ስጋት ሥራ አመራር ኮሚሽን መሆኑም ታውቋል። የኮሚሽኑ ምክትል ኮሚሽነር አቶ ዳመነ ዳሮታ ገንዘቡን ከአቶ ታማኝ እጅ ተቀብለዋል። በመጨረሻም በሀገር ውስጥ ላሉ በጎ አድራጊዎች በኢትዮጵያ ንግድ ባንክ የተከፈተውን የሂሳብ ቁጥር አቶ ታማኝ በየነ ይፋ አድርጎታል። ኮሜርሻል ባንክ ኦፍ ኢትዮጵያ ኢትዮጵያ ሸርዴፖርት አቁጣላችሁ እዛ ነው ብራንቹ አካውንት ነበሩ አንድ 0 0 0 ሁለት አምስት ስምንት ስድስት ዘጠኝ አራት ሰባት 36 አንድ የልትገመው አንድ 0258694736 ይሄ ኮሜርሻል ባንክ ሼር ዲፖ ያለው ነው። ዓለም አቀፍ ትብብር ለኢትዮጵያውያን መብት ከተቋቋመ አምስት ዓመት እንዳለፈውና በኢትዮጵያ ውስጥ በተለያዩ ስፍራዎች በዜጎች ላይ የደረሰውን ጉዳት ለማቃለል የተቻለውን ሁሉ ሲሰራ እንደቆየም በጋዜጣዊ መግለጫው ላይ ተመልክቷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ God this <laughs> agora. እንግዲህ አድማጮች የዛሬው የጋቢና ቪዮ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪዮ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪዮም በመጠቀም አስተያየቶቻችንን አድርሷል። በሰላም በጤና ያገናኘን ስናስተናግዳችሁ ያመሸ ነው። እኔ ጽዮን ግርማና እኔ መስታወት አረጋው ነበርኩ። ዝግጅታችንን ሲያቀናብርልን የቆየ ሞቅ ብል ያበረው ነበር። ከጀመርነው ሙዚቃ ጋር እንተዋችሁ። ሰላም፣ ደህና አደሩ።